What's ቫይረስ ምክንያት ለዘጠኝ ወራት ተዘግተው የቆዩት ትምህርት ቤቶች አሁን ላይ በፈረቃ ማስተማር ቢጀምሩም ከትምህርት ገበታቸው እርቀው የቆዩት ተማሪዎች ላይ ያሳደረው ጫና ግን እንደቀጠለ መሆኑን ተማሪዎች ይገልጻሉ። በወረርሽኙ ምክንያት የመተዳደሪያ ገበያቸውን ያጡ ወላጆችም የልጆቻቸውን የትምህርት ወጪ ለመሸፈን በመቸገራቸው አንዳንድ ተማሪዎች ወደ ትምህርት ቤት ሳይመለሱ ቀርተዋል። ስመኝሽ የቆየ በዚህ ዙሪያ ተማሪዎችና ወላጆችን አነጋግራ የሚከተለውን አሰናድታለች። በኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች ተዘግተው በቆዩባቸው ዘጠኝ ወራት ተማሪዎች ለያለ እድሜ ጋብቻ፣ አስገድዶ መድፈር፣ የጉልበት ብዝበዛና ሌሎች ተያያዥ የሥነ ልቦና ችግሮች ተጋልጠዋል። በቤት ውስጥ ሆነው እንዲማሩ ለማድረግ የተደረጉት ጥረቶችም ብዙም ስኬታማ አልነበሩም። እነዚህን ችግሮች ከግምት ውስጥ በማስገባት ትምህርት ሚኒስቴር በወሰደው እርምጃ ካሳለፍነው ጥቅምት ወር መጨረሻ ጀምሮ ትምህርት ቤቶች ተከፍተው ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ተደርገዋል። የመማር ማስተማሩ ሂደት የተማሪዎችንና መምህራንን ደህንነት ባስጠበቀ መልኩ እንዲሆንም የአፍና አፍንጫ መሸፈኛ ጭምብል እንዲያደርጉ፣ ርቀታቸውን ጠብቀው እንዲቀመጡና በፈረቃ እንዲማሩ አማራጮች ቀርበዋል። ሆኖም ኮቪድ-19 በተማሪዎችና በወላጆቻቸው ላይ ያሳደረው ጫና ግን አሁንም እንደቀጠለ ብዙዎች ይናገራሉ። በተለይ ወረርሽኙ በኢኮኖሚ ላይ ባሳደረው ጫና ወላጆች የገቢ ምንጮቻቸውን በማጣታቸውና አንዳንድ ልጆች የወላጆቻቸውን ገቢ ለመደጎም ወደ ስራ በመሰማራታቸው ሙሉ ለሙሉ ወደ ትምህርታቸው መመለስ አልቻሉም። ወይዘሮ አልማዝ ወርቁ በባህር ዳር ከተማ ቀበሌ አንድ ነዋሪ ሲሆኑ ሁለት ልጆቻቸውን ለማስተማር በከተማው የአውቶቡስ መናኸሪያ የተለያዩ ስራዎችን ይሰሩ ነበር። ኮቪድ-19 ወረርሽኝ ከመጣ በኋላ ግን በመናኸሪያው ስራ መስራት ባለመቻላቸው ገቢያቸው ሙሉ ለሙሉ መቋረጡን ይናገራሉ። ከኮሮና በፊትማ መናሪያ አመጣ ነበር። ወደ አንድ ሰው ብታመጭ አስር በር አምስት ሰው ብታመጭ አምሳ በቃል መናረ እየሄድኩ ማለት ነው እያመጣሁ ጠዋት ለልጅ ሸኛቸዋለሁ ጠዋት አመጣና ለልጅ ደግሞ አስራ አንድ ሰዓት ሸኛቸዋለሁ ራሴ ከዛ ማለት ሰው ምናም አልተከለከለም መናሪያ መግባት አይቻልም ምናምን ተብሎ አቆምኩኝ ምንም ነገር በርበሬም ሽሮም እየገዛ ለ ለዚ ምንገን ሽሮም በርበሬ ማሆን ማፈሽ በሚሸጠውም ኦቨር ሁና ነው በአሁኑ ሰዓት ሁሉም ነገር ኦቨር ነው ያለ ለለት ምስ ወርሰ መቸም ምራል ለለት ብሎ ነው በገቢያቸው መቋረጥ ምክንያት ወይዘሮ አልማዝ እንደ ቀድሞው ልጆቻቸውን በአግባቡ ወደ ትምህርት ቤት መላክ አልቻሉም በተለይ የመጀመሪያ ወንድ ልጃቸው የሚማርበት ትምህርት ቤት ርቀት ያለው በመሆኑ ለትራንስፖርት የሚሆን አቅም በማጣታቸው ትምህርቱን እንዳቋረጠ በሐዘን ይናገራሉ። ልጆች ዩኒፎርም አለ፣ ደብተር አለ፣ ሻንት አለ፣ የልጅ ቁርስ አለ፣ ምሳ አለ፣ ብዙ ነገር ነው። ጀራት አለ፣ ሲመለሱ ከትምህርት መክሰስ አለ። ያን ታስብ ያለሽ ሴቶ ከፋላ ነው የሚባሉት ማረበት። ወንድዮ ደግሞ ድርጭቦ ስናቦ ቀመሌ ነው የሚባል ሽናቦ ቀመሌ። ሶስት ወር ያለት ትራንስፖርት አለው፣ ግን በጉሩ ነው የሚሄድ ብር ምርጫ ስላለለው ይመጣል። ሲሄድም ደግሞ ነው የሚሄድ። አዎ፣ በእግራቸው በእግራቸው ነው የሚሄድ። ታክሲ ዛሬ ዳቦ ሶስር፣ ገብቶ ዳቦ በታክሲ አንድ ኖም አንድ ዳቦ እንግዲህ ቆራሽ ዳቦ ናት። ወርሽ እንኳን አይሞላ አንድ ጉርሻ ማለት ነ በልቻችን ነው እንግዲህ ሚንቀሳቀሱ ታሪያችን ለካፉ እዛ ባሪ የገር መንገድ አለ። እንደዛ ሆነ የሚሄድ ራሱ የሚማረው በአዲስ አበባም በተመሳሳይ ተማሪዎች ወላጆቻቸውን ለመደጎም በተለያዩ ስራዎች በመሰማራታቸው ወደ ትምህርታቸው ሙሉ ለሙሉ እንዳልተመለሱ የነገረችን ደግሞ በኮከበ ጽባሕ ሁለተኛ ደረጃ ትምህርት ቤት የአስራ አንደኛ ክፍል ተማሪ ሆነችው ስንዱ ተፈራ ናት። ተማሪዎች ተስፋ ቆርጠ የራሳቸውን ገቢ የሚያገኙበትን መስራት እንዲያደርጉ አድርጓል ነው ብለው ነው። ሴት ተማሪዎች ወደ የራሳቸው የራሳቸውን ፍላጎት ለማሟላት ስራ መስራት፣ ለምሳሌ መንገድ ላይ ቡና ማፍላት ሊሆን ይችላል፣ መስተንግዶ ሊሆን ይችላል እና የተለያዩ የቀን ስራዎችን ይሰሩ ነበር። በኮሮና ቫይረስ ማለት ነው። በወንዶች ተማሪ ላይ ስንመለከት ወደ ሱስ እና አልባሌ ቦታ ላይ እንዲሄዱ አድርጓቸዋል። ተማሪዎች እያጋጠማቸው ያለው የኢኮኖሚ ችግር ብቻ አይደለም። ወደ ትምህርት ቤት መመለስ የቻሉት ተማሪዎች ከትምህርት ገበታ ርቀው በመቆየታቸው ትምህርቱን የመርሳት፣ ሀሳባቸውን የመሰብሰብና በአግባቡ ትምህርት የመቀበል ችግር እንደገጠማቸውም ስንዱ ታስረዳለች። አሁን ትምህርት ከተከፈተ በኋላ የምንማረው በሳምንት ሶስት ቀን ነው። አንድ ቀን እረፍት፣ አንድ ቀን ትምህርት እያደረግን ነው የምንማረው እና የያየሁት ለውጥ የማስታወስ እንትናችን ከትምህርት ገበታ ላይ ለዘጠኝ ወር ስላቋረጥን ዝቅ እንዳለ ነው ያስተዋሉት። ያኔ በጣም ብዙ እንትን ስለነበር ጊዜ ተዘግተው ስለነበር ትምህርታችንን እንድንረሳ አድርጉናል። ኮሮና ቫይረስ ማለት ነው። ዓለም አቀፉ የሰብአዊ መብት ድርጅት ሂማን ራይትስ ዋች ባለፈው ዓመት ባወጣው ሪፖርት በኮሮና ወረርሽኝ ምክንያት በአፍሪካ የሚገኙ ትምህርት ቤቶች ከተዘጉ በኋላ ህጻናት ትምህርት እንዳላገኙ ገልጾ ነበር። በርቀት ለማስተማር በተደረገው ሙከራ ተማሪዎች ያገኙት እውቀት እጅግ አነስተኛ እንደሆነም አስታውቋል። እህቶቿን ጨምሮ በቅርብ ያሉ ቤተሰቦቿ በገጠር እንደሚኖሩ የምትናገረው ስንዱ ኮሮና በተለይ ለሴት ተማሪዎች ይበልጥ ከባድ እንደነበር ትናገራለች። አሁን ለምሳሌ በገጠር ያለ እድሜ ጋብቻ፣ አስገድዶ መደፈር ሊሆን ይችላል። በጣም ስራ ሊበዛባቸው ይችላል። እና ጠለፋ የሚታየው በአብዛኛው ጊዜ በሴቶች ተማሪዎች ነው። የባህር ዳር ከተማ ነዋሪ የሆኑት ወይዘሮ አልማዝ ለጊዜው ጎረቤታቸው በነጻ እንዲጠቀሙ የፈቀዱላቸውን ኤሌክትሪክ ተጠቅመው ከሚሸጡት የድንች ጥብስ በሚያገኙት ገቢ ሴት ልጃቸውን ወደ ትምህርት ቤት እያላኳት ቢሆንም የእሷንም ወጪ መሸፈን ካልቻሉ እንደ መጀመሪያ ልጃቸው ትምህርቷን ልታቋርጥ ትችላለች የሚል ስጋት አላቸው። ለአሜሪካ ድምፅ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።